የረድኤት ሰራተኞች ባለፈው ዓመት በማዕከላዊ አፍሪቃ ሪፑብሊክ ከ365 በላይ የጸጥታ አደጋዎች ገጥሟቸዋል ይላል። ይህም በሶሪያ፣ በአፍጋኒስታን፣ በሶማሊያ እንዲሁም በኢራቅ ከተፈጸመው የበዛ ነው። የአሜሪካ ድምፅ ራዲዮ ዘጋቢ ዛክ ባርዶፍ ከማዕከላዊ አፍሪካ ሪፑብሊክ በላከው ዘገባ እንዳመለከተው እንዲህ አይነቶቹ የጸጥታ ፈተናዎች የረድኤት ሰራተኞች በሰላም እርዳታ የማቀብ ስራቸውን እንዳያከናውኑ እንቅፋት ይፈጥራል ነው ያለው። አዳነች ፍሳዬ ዝርዝሩን ይዛለች። የረድኤት ሰራተኞች በባምባሪ በማዕከላዊ አፍሪቃ ሪፑብሊክ በአገር ውስጥ ከመኖሪያቸው የተፈናቀሉ ሰዎች ከተጠለሉባቸው አንዱ በሆነው ሰፈር ምግብ ያከፋፍላሉ። በአካባቢው በተቀናቃኝ ትጥቀኞች መካከል በሚካሄደው ግጭት ምክንያት ባለፈው ወር ብቻ አስር ሺህ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ባለፈው ታህሳስ ወር ባምባሪ የሚገኘው የድንበር አልባ ሐኪሞች ግቢ ሁለት ጊዜ ተዘርፏል። ይህ ባምባሪ ከንቲባ ማቲው ባታቤን ዝርፊያውን የፈጸሙት አካባቢውን የሚቆጣጠሩት አማጽያን ሳይሆኑ ማንነታቸው ያልታወቀ ሰዎች ናቸው ብለዋል። ይህን ሁሉ እናወግዛለን። እንዲህ ዐይነት ተግባር የሚፈጸመው በችግር ምክንያት ይመስለኛል በድህነት ምክንያት ያለመማርም ጭምር ነው። አንድ ሰው በሚገባ ካልተማረ እንዲህ ዐይነት ባሕሪ ማንጸባረቁ አይቀሬ ነው። የድንበር አልባ ሐኪሞች ቡድን ከተዘረፈው በኋላ በአምባሪ ውስጥ ያሉትን ሠራተኞችን ቁጥርና እዚያ የሚያከናውነውን ሥራ ቀነሰ። የሬዲኤት ሥራ መቀነስ የረጅም ጊዜ ጉዳት እንደሚያስከትል በማዕከላዊ አፍሪቃ ሪፑብሊክ የድንበር አልባ ሐኪሞች ተወካይ ኢማኑዌል ላምፓርት አስገንዝበዋል። ትናንሽ ልጆች ሊከተቡ አይችሉም። ስለሆነም ተቅማጥን ለመሳሰሉትና ለሌሎች ተላላፊ በሽታዎች ይጋለጣሉ። በሀገሪቱ ባለው ቀውስ ምክንያት ልጆች ባለመከተባቸው ከቅርብ ዓመታት ወዲህ የሚሞቱት ልጆች ቁጥር ከፍ ብሏል። ሁለት ነጥብ ሁለት ሚሊዮን የሚሆኑ የሀገሪቱ ዜጎች ከጠቅላላው ህዝብ ቁጥር ወደ ግማሽ የሚጠጋ ማለት ነው። ሰብአዊ ረድኤት ያስፈልጋቸዋል። ባለፈው ዓመት በሀገሪቱ ዙሪያ በረድኤት ሰራተኞች ላይ በሚፈጸመው ጥቃት ምክንያት 27 ጉዳት እንደደረሰባቸው ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የጸጥታ ተቋም መዝግቧል። ይህም በአፍጋኒስታን በኢራቅና በሶማሊያ ላይ ከተፈጸመው ይበዛ ነው። አምስት የረድኤት ሰራተኞች ተገድለዋል። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳይ ባለሥልጣን ባርባራ ባቲስታ ለአሜሪካ ድምፅ ሬዲዮ በተናገሩት መሰረት የረድኤት ሰራተኞችንና የሲቪሉን ህዝብ ደህንነት በመጠበቅ ተግባር የሚተማመኑት በሀገሪቱ መንግስትና በመንግስታቱ ድርጅት ሰላም ጠባቂ ኃይል ነው። ሁለቱም ወገኖች ሙሉ በሙሉ ጸጥታ ለማስከበር የሚችልበት አቅም የላቸውም። የሰላም ጥበቃው ኃይል ውሱን በመሆኑ መላ ሀገሪቱን ሊጠብቅ አይችልም። የተባበሩት መንግስታት ድርጅት ሰላም ጠባቂዎች ከባድ መሳሪያና ብረት ለበስ ተሽከርካሪዎች ያሏቸው ቢሆንም በመላ ሀገሪቱ ያሉት 12ሺ ወታደሮች ብቻ ናቸው። የሀገሪቱ ወታደራዊና ፖሊስ ኃይል ደግሞ የመሳሪያ ማዕቀብ ተጥሎባቸዋል። የሀገሪቱ የጸጥታ ሁኔታ እየተባባሰ የሄደው በሀገሪቱ የተፈጥሮ ሀብት ላይ በሚካሄደው ግጭትና ለሰብአዊ ረድኤት ተደራሽነት ባለመኖር እንደሆነ ላምፐርት አስገንዝበዋል። ለሰብአዊ ረድኤት ሰራተኞች የጸጥታ ጥበቃ ለማድረግ የሀገሪቱ ባለሥልጣኖች ከተባበሩት መንግሥታት ድርጅት ኃይሎች ጋር እንደሚቀናጁ ባቲስታ ገልጸዋል። የጸጥታ ጥበቃውን አቅምና ውስንነት መሰረት በማድረግ የትኛው መቅደም እንዳለበት በመነጋገር ችግሩን ለመፍታት እንሞክራለን። አሁን ታዲያ ውጤት እየታየ ነው ለማለት እችላለሁ። ችግር የሚሆነው የረድኤት ሰራተኞቹ አደገኛ በሚባሉት ቦታዎች ሲገቡ ነው፣ ምክንያቱም የጥበቃ ዋስትና ሊኖራቸው አይችልምና።